ኤል ኒኞ የሚባለው የአየር ንብረት ክስተት በመጠናከሩ በምስራቅና ደቡባዊ አፍሪካ 11 ሚሊዮን የሚሆኑ ሕፃናት የረሃብ የበሽታና የውሃ እጥረት ቀውስ እንደሚያሰጋቸው የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስጠንቅቋል። ኬንያና ኡጋንዳ ከባድ ጎርፍ ለመከላከል እየተዘጋጁ ሲሆን ደቡብ አፍሪካና ማላዊ ደግሞ በድርቅ እየተሰቃዩ ነው ብሏል። የአሜሪካ ድምፅ ራዲዮ የምስራቅ አፍሪካ ዘጋቢ ጂል ክሬግ ይህ ፓሲፊክ ውቅያኖስ ላይ የተከሰተው ኤልኒኞ በአፍሪቃ ላይ ያስከተለውን አንድምታ ዘግባለች። ትዝታ በላቸው ታቀርበዋለች። ኦኔስሞስ ሩሪ የኬንያ ሜትሮሎጂ መስሪያ ቤት ዋና ኃላፊ፣ እንደ አውሮፓ አቆጣጠር በ1950 ዓ ም ሳይንቲስቶች ስለ ኤልኒኖ መዘገብ ከጀመሩ ወዲህ ከባዱ ስለነበረው የ1997ና 98 ቀውስ ያስታውሳሉ። በመላ አገሪቱ ዝናብ በማየሉ ጎርፍ ሰው ፈጀ፣ በሽታ ተቀሰቀሰ፣ መሰረተ ልማትም ወደመ። ስለዚህ የዘጠና ሰባቱ ኤልኒኖ በጣም ከባድ ነበር። ዘንድሮም የኤልኒኖ ክስተት በአፍሪቃ ላይ ከባድ ቀውስ ያስከትላል ይላሉ ሩሪ። ኤልኒኖ በምድር ሰቅ ላይ የሚገኘውና ማዕከላዊው የፓሲፊክ ውቅያኖስ ሙቀት መጨመር የሚያስከትለው ነው። ይህ የሚሆነውም በየሁለትና በየሰባት ዓመት ጊዜያት እንደሆነ ዋሽንግተን ዲሲ የሚገኘው የዩናይትድ ስቴትስ ብሔራዊ የውቅያኖስና የከባቢ አየር ጉዳዮች መስሪያ ቤት የአየር ጠባይ ተንባይ ሜትሮሎጂስት ቶም ዲሊቤርቶ እንደሚሉት በዓለም የአየር ንብረት ላይ ከባድ እንድምታ ሊኖረው ይችላል። ይህን አጉል የሆነ የውቅያኖስ ውሃ ሙቀት መጨመር ስንመለከት በተለይ በምድር ወገብ ዙሪያ የከባቢ አየርን ክፉኛ ጎርቷል። ውጤቱ ሁልቆ መሳፍርት ነው፣ አያባራም። ከሰላማዊ ውቅያኖስ ዳርቻዎች አልፎም የሌሎች አካባቢዎችን አየር ጠባይ ክፉኛ እየለወጠ ነው። ኤልኒኖ በሚከሰትበት ጊዜ በምስራቅ አፍሪቃ አገሮች ከባድ ዝናብ እንደሚጥል ሲጠበቅ፣ በደቡባዊ አፍሪቃ በአውስትራሊያና በኢንዶኔዚያ ደግሞ አብዛኛውን ጊዜ ከባድ ድርቅ ይከሰታል። የደን እሳት አደጋም ይበዛል። ኦኔስሞስ ሩሩሪ ያብራራሉ። በኢልኒኖ ወቅት በተለይ በምስራቅ አፍሪካ የአየር ሁኔታው ፈጥኖ የሚለወጠው ውሃው ሞቃታማ የሆነው የህንድ ውቅያኖስ ስለሚከበው ነው። ውሃ ሲሞቅ ይተናል። እርጥበት ያዘለው ውሃ ደግሞ በነፋስ ተገፍቶ ወደ የብስ ምስራቅ አፍሪካ አካባቢ ሲጠጋ ዝናብ ይሆናል። በስተ ደቡብ ግን ጠብ የሚል ዝናብ የለም። ለዚህ ነው ደቡባዊው አፍሪካ ላይ ድርቅ የሚታየው። ሆኖም ትንበያው ሁል ጊዜም እንደተጠበቀ አይከሰትም። እንደ አውሮፓ አቆጣጠር በ1997 ዓ ም ለምሳሌ በደቡባዊ አፍሪቃ አገሮች ድርቅ እንደሚከሰት ተጠብቆ ቢሆንም አልሆነም። ኤልኒኖ አካባቢውን ማውደም ብቻ ሳይሆን ጥቅምም እንዳለው ኬንያዊው ሜትሮሎጂስት ሩሪ ተናግረዋል። ላይክ ኢን ኖርዝ ኢስተርን ኬንያ በሰሜን ኬንያ ያሉ አካባቢዎች ድርቅ ይታይባቸዋል። ሲዘንብ ደግሞ ያወርደዋል። ስለዚህ የአካባቢው ነዋሪዎች ውሃ ለማቆር ኩሬዎችን እየቆፈሩ ነው። በመሆኑም የግጦሽ መስኮች እንደሚለመልሙ ነው የምንጠብቀው። የዩናይትድ ስቴትስ ብሔራዊ የውቅያኖስና የከባቢ አየር ጉዳዮች መስሪያ ቤት የአየር ጠባይ ተንባይ ሜትሮሎጂስት ቶም ዲሊበርቶ የያዝነው ዓመት ሶስተኛውን የኤልኒኖ ጫና የምናስተውልበት ሊሆን ይችላል። ግን ይህ የሚረጋገጠው መረጃዎች ሁሉ ተሰብስበው ሲጠናቀቁ በአውሮፓ አቆጣጠር በሁለት ሺ አስራ ስድስት መግቢያ ላይ ነው ይላሉ።